በደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት አማሮ ልዩ ወረዳ በተከሰተ የኩፍኝ ወረርሽኝ እስካለፈው ሳምንት ብቻ አንድ የሶስት ዓመት ሕጻን ሲሞት ሌሎች ሰላሳ አንድ ሕጻናት በወረርሽኙ መያዛቸውን የወረዳው ጤና ጥበቃ ጽህፈት ቤት አስታወቀ። የደቡብ ክልል ጤና ቢሮ የሕብረተሰብ ጤና ኢንስቲትዩት ወረርሽኙን ለመቆጣጠር ጥረት እየተደረገ ነው ቢልም ወላጆችና አስተያየት ሰጪዎች ቁጥሩ ከፍተኛ መሆኑን ይገልጻሉ። የሐዋሳው ዘጋቢያችን ዮናታን ዘብ ጉዳዮች ተከታዩን ዘገባ ልኳል። የወረዳው የጤና ጥበቃ ጽህፈት ቤት ምክትል ኃላፊም አቶ ሚንተስኖት ዮሐንስ እንዳሉት በወረዳው ከአንድ ሳምንት በፊት የኩፍኝ ወረርሽኝ ተከስቷል። አማሮ ወረዳ ውስጥ ዳኖ የሚባል ቀበሌ አለ። ዳኖ ቀበሌ ውስጥ ከአንድ መንደር የተወሰደ የኩፍኝ መስፈል በሽታ ተከስቶ ናሙና ከሶስት ህጻናት ላይ ተወስዶ ሶስቱም ሙሉ በሙሉ በላብራቶሪ ምርመራ የኩፍኝ በሽታ መሆኑ ስለተረጋገጠ የኩፍኝ ወረርሽኝ ተከስቷል ለማለት ያስችለናል ማለት ነው። የወረርሽኙ መከሰት ከታወቀ በኋላም ወደ ጤና ተቋም ከመጡት ህፃናት ውስጥ የሞተው አንድ ህጻን ብቻ ነው ያሉት ኃላፊው እስካለፈው ሳምንት ሰላሳ አንድ ህጻናት በበሽታው መያዛቸውን አረጋግጧል። አንድ የሶስት አመት ህጻን ህይወቱ በዚህ ሳቢያ ያለፈ መሆኑን ተረጋግጧል። ከፍተኛ የጤና ችግር ያለበት እስካሁን ባለው አዲስ የደረሰኝ መረጃ የለም ማለት ነው። ይህ ቁጥር እስካለፈው ሳምንት ሐሙስ እለት ብቻ የተመዘገበ ሲሆን ባለፉት አምስት ቀናት ውስጥ ያለው የስርጭቱን መጠን የሚያሳይ መረጃ ገና እየተገመገመና እያጣሩ መሆናቸውን ገልጸው ሲጨርሱ እንደሚያሳውቁ ነግሮናል። በወረዳው ወረርሽኙ ከተከሰተ ዘጠነኛ ቀኑን መያዙን የገለጹት አንድ የወረዳው ጤና ባለሙያ በወረርሽኙ ተይዘው ወደ ህክምና መስራት ጣቢያ መጥተው የታከሙ ህጻናት ሰላሳ ስምንት ሲሆኑ ዕድሜያቸው ከሰባት ወር እስከ 14 ዓመት ነው ብለዋል። ከዚህ ውስጥ ሰላሳ ሁለት ህጻናት ምንም አይነት ክትባት ያልወሰዱ ናቸው። ሙሉ ክትባት ወስደውም ጭምር ስድስት ሕፃናት ታመዋል ነው ያሉት። እስከ ዛሬ ድረስም በበሽታው የተያዙ ሕፃናት ቁጥር አንድ መቶ ዘጠና ደርሷል በማለትም ገልጿል። የወረዳው የጤና ጥበቃ ጽሕፈት ቤት ምክትል ኃላፊ አቶ ሚንተስኖት በወረርሽኙ የተያዙ ሕፃናት ጉዳት ላይ የወደቁ የሚገኙት ኩፍኝ የታመመ ሕፃን ሐኪም ቤት ከሄደ በኋላ ይሞታል የሚል የቆየና የተሳሳተ አመለካከት በመኖሩ ነው ብሏል። የኩፍኝ በሽታ ክትባት በክልሉ ሁሉም አካባቢዎች ከአንድ ወር በፊት የተሰጠ ቢሆንም በጨቅላይ እድሜያቸው የሚሰጣቸውን ክትባት በሚገባ አለመውሰዳቸውና ክትባቱ ከአምስት ዓመት በታች ለሚገኙ ህጻናት የሚሰጥ መሆኑ ለወረሽኙ መከሰት ምክንያት ሊሆን ይችላል ሲሉ አቶ ሚንተስኖ ተናግሯል። በደቡብ ክልል ጤና ቢሮ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር አቶ ማሙሽ ሁሴን ወረሽኙን ለመከላከል ሲባል የባለሙያዎች ቡድን ወደ ወረዳው ተልኳል ብሏል። ያው ይሄ በሽታ እንደሚታወቀው በክትባት ልንከላከለው የምንችል በሽታ ነው። ከዚህ ጋር በተያዘ በአብዛኛው የኩፍኝ ከእኛ ጋር የቆየና ሕፃናቶችን የሚያጠቃ በሽታ ነው። ስለዚህ ክልሉ ከባለፈው አመት በዚህ አመት በተለይ የወረሽኙ መጠን በጣም እየቀነሰ መጥቶ መሻሻል ቢኖርም በተለይ በእኛ ደረጃ ከባለፈው ሳምንት ጀምሮ የአማሮ ወረዳ ኩፍኝ ወረሽኝ እንዳለ ለእኛ ሪፖርት አድርገዋል። ያንን መነሻ አድርገን ይህንን ሊደግፍ የሚችል የባለሙያ ቲም ከክልል ወደ አካባቢው ተንቀሳቅሷል። የሕክምና ግብዓቶች በቅርብ እንዲያገኙ አድርገናል እና ቤት ለቤት ተጨማሪ ኬዞች ካሉ የቤት ለቤት አሰሳዎችን እያደረግን ነው። ለወርሽኙ መከሰት በወረዳው ያለው የጤና አጠባበቅ ስርዓት ደካማ መሆኑና፣ በጸጥታ ችግር ምክንያት ክትባት አለመሰጥ ስንወስዱም ተናግሯል። ከአንድ ወር በፊትም ትኩሳት ያለባቸው ሰዎች የኩፍኝ ምልክት ያለባቸውን ሰዎች ከመከታተል አንጻር ታች የጤና ጽህፈት ቤቱ ላይ በተለይ ወረዳው ላይ ሰፊ ጉለት ነው እያየን ያለ። ስለዚህ ወዲያው ሪፖርት የማድረግም ጉለት አለ፣ እንደተከሰተ ወደኛ ሪፖርት የማድረግ ማለት ነው። ወደ ሌላ ቀበሌያትም እንዳይዛመት ጥረት በመድረግ ላይ መሆኑንም አቶ ማሙሽ ገልጿል። አሁን ብዙ ሰፋ ያለ አንድ ቀበሌ ላይ ቅድም ያነሳው ቀበሌ ላይ ወደ ሀያ ነው ሀያ አራት ሰፈር ወይንም ቪሌጅ የሚባሉ ማለት ነው። እነዛ አካባቢ ላይ ኬዞ አለ። ስለዚህ አሁንም መቆጣጠር ፈጥነን መቆጣጠር ካልቻልን፣ ኦልሞስት ከዛም በላይ ቀበሌ ሊሄድ ይችላል። ኩፍኝ እንደምታውቀው በጣም ከፍተኛ ተላላፊ በሽታ ነው። ስለዚህ አማሮ ልዩ ወረዳ በርካታ ቀበሌዎች ናቸው ያሉት። አሁን ለጊዜው አንድ ቀበሌ ላይ ነው ኮንፊርም ያደረግነው። ስለዚህ የእኛ ደግሞ ባለሙያዎች ቤት ለቤት በሚያደርጉት አሰሳ በሽታው ያለባቸው በተለይ በባለፈው የክትባት ዘመቻ ተደራሽ ያልሆኑ ኬዞች እንዳሉ ነው አሁን እኛም እየገባን ያለው። ምክንያቱም በባለፈው ታስታውስ እንደሆነ ሀገር አቀፍ የኮፊን ክትባት ዘመቻ ነበር። በዛ የኮፊን ዘመቻ ጊዜ በጸጥታ ችግር ምክንያት ተደራሽ ያልሆኑ ቀበሌዎች ናቸው። አሁን እነዚህ የምጠራቸው ቀበሌዎች የዳኖ ቀበሌ ነዋሪና ልጃቸው በዚህ በሽታ የታመችባቸው አቶ እሸቱ ጸዳላ የተባሉ አስተያየት ሰጪ ካለፈው ሳምንት ይልቅ የወረርሽኙ ስርጭት መጨመሩን ተናግሯል። በቀበሌያቸው በዚህ በሽታ ሁለት ሕፃናት ሞታቸውን እንደ ሰሙ የተናገሩት አቶ እሸቱ ልጃቸውም ከሳምንት በኋላ ለውጥ ማሳይቷን ገልጿል። የታመመችው ባለፈው ሮቢ ከሳምንት በኋላ አይታከምም፣ ክትባት አይወሰድም፣ በሽታ ሲይሉ ሳሚንት ቆየውና የውና ከሳምንት በኋላ ሐሙስ ዕለት ወደ ሆስፒታል ይዤ መጣሁ። ከዛ በኋላ ሕክምና እየሰጡ እየከታተሉ አሁን ደና ና በእግር ወታ ቦታ እየገባች ነው። በወረርሽኙ በጠና ታመው በወረዳው በሚገኝ ከለ የመጀመሪያ ደረጃ ሆስፒታል እየታከሙ ያሉ ህጻናት ጥሩ መሻሻል ማሳየት መጀመራቸውን የሆስፒታሉ ሜዲካል ዲሬክተር ዶክተር መሰለ ገብሬሱስ ተናግሯል። አራት አራት ነበረ ገቡት፣ ኦልሬዲ ተሽሏቸዋል። መጀመሪያ እዛ ትንሽ እንትን ነበር። አሁን ከኦክሲጅን ላይም ተነስተዋል ኦልሬዲ በቃ። ከአንድ ወር በፊት እድሜያቸው ከአምስት ዓመት በታች የሆኑ ከሶስት ሚሊዮን በላይ ሕፃናት የኩፍኝ በሽታ ክትባት በክልል ደረጃ መውሰዳቸውንም አቶ ማሙሽ ለቪኦኤ ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።